አርባ ሰባተኛ የዩናይትድ ስቴትስ ፕሬዚዳንት የሚሆኑት ዶናልድ ትራምፕ የተጓዙበት መንገድ ምን ይመስላል? በአሜሪካ የሚገኙ የቴሌቪዥን ጣቢያዎች ያለፈው ምርጫ በጆ ባይደን አሸናፊነት መጠናቀቁን ሲያበስሩ ነበር የሰማነው። ምርጫው በዚሁ ማብቃት ነበረበት። ነገር ግን በምርጫው መጨረሻ 45ኛው የአሜሪካ ፕሬዚደንት ዶናልድ ትራምፕ መሸነፋቸውን ለመቀበል ዝግጁ አልነበሩም። ሕጋዊ ድምፆችን ብትቆጥሩ በቀላሉ አሸናፊ ነኝ። ሕጋዊ ያልሆኑ ድምፆች በመቁጠር ምርጫው ሊሰርቁን መሞከር ይችላሉ። በእንደ አውሮፓን አቆጣጠር ጥር 6 201 የአሜሪካ ኮንግረስ አዲስ የተመረጡትን ፕሬዚደንት የማጽደቁን ሂደት እንዲያስቆሙ ትራምፕ ደጋፊዎቻቸውን አነሳሱ። ጠንክረን እንፋለማለን። የማትፋለሙ ከሆነ ሀገር አይኖራችሁም። ውጤቱ በአሜሪካ ከዚህ ቀደም ታስቦ የማያውቅ ነበር። ትረምፕ ለሁለተኛ ጊዜ በኮንግረስ ተከሰሱ። ሁኔታው ምንም ነገር አይሆንም ሲባሉ የመቀበል ልምድ ለሌላቸው ትረምፕ እንግዳ ሆኖ አልታየም። ረስ ቢዩትነር እና ሱዛን ክሬይግ የኒውዮርክ ታይምስ የምርመራ ጋዜጠኞች ናቸው። ላኪ ሉዘር የተሰኘና ትራምፕ ራሳቸውን ቢሊዮነር ያደረጉበትን መንገድ የሚተች መጽሐፍ አሳትመዋል። በቅድሚያ ረስ ቢዩትነር፣ በራሳቸው ማስተዋል ትልቅ መተማመን ያላቸው ግለሰብ ናቸው። ትራምፕ የባለሙያ ምክር እንደማይቀበሉም ረስ ያስረዳሉ። ከሰማኒያዎቹ ጀምሮ በማንኛውም ጉዳይ ላይ ልዩ ልምድና እውቀት ያላቸውን ሰዎች አያምኑም ባለሙያዎች የሚያቀርቡትን አሳብትተው እርሳቸው በሚፈልጉት መንገድ እንዲሰራ ያደርጋሉ። የትራምፕ ህንፃዎች ስማቸውን በትልቁና በወርቃማ ቀለም የሚያሳዩ ናቸው። ይህም ራሳቸውን ለመሸጥ የሚያደርጉት እንደሆነ ይታመናል። የኒውዮርክ ታይምሷ ሱዛን ክሬግ በአንድ ወቅት ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ ሁለት መቶ ሚሊዮን ዶላር ሀብት እንዳላቸው ተናግረዋል። ከአስር ዓመት በኋላ ስልሳ ደቂቃ ለተሰኘው የሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ ደግሞ ወደ አንድ ቢሊዮን ዶላር እንዳደገ ተናግረዋል። ትራምፕ የንግድ ድርድር የሚያውቁ መሆናቸው ትኩረት እንዲያገኝ ያደረጉት ጥረት ስኬታማ ነበር። ስማቸውን ብቻ በመሸጥ በሚሊዮን የሚቆጠር ዶላር አግኝተዋል። ከስኬቱ ጀርባ ግን ብዙ ችግር ውስጥም ገብተዋል። ኩባንያዎቻቸው ስድስት ጊዜ መክሰራቸውን ለመንግሥት ሪፖርት አድርገዋል። የቁማር መጫወቻ ካሲኖዎቻቸው ከስረው ተዘግተዋል። ትራምፕ አፕረንቲስ በተሰኘው የቴሌቪዥን ፕሮግራማቸው ማገልገም ቻሉ። Ladies and gentlemen, I am officially running. ክብራትና ክብራን ለአሜሪካ ፕሬዝዳንትነት እንደመወዳደር በይፋ አስታውቃለሁ። ሀገራችን መልሰን ታላቅ እናደርጋለን። ጸጸት የማይሰማቸውና ቃላቸውን የማይመርጡት ትረምፕ አስተሳሰባቸው ሰዎችን ለሁለት የሚከፍልና ብሔራዊ ስሜት ያላቸው ናቸው። ትረምፕ ፍልሰተኞችን በተመለከተ ከተናገሩት። ሜክሲኮ ሰዎቿን ወደዚህ ስትልክ መልካም የሆኑትን ሰዎች አይደለም የመስልከው። አደንዛዥ እጽ ያስገባሉ ወንጀለኞችና አስገዶ ደፋሮች ናቸው ይመስለኛል። አንዳንዶች ደግሞ መልካም ሰዎች ናቸው። ትራምፕ ፕሬዚዳንት በነበሩበት ወቅት ሦስት ጠቅላይ ፍርድ ቤት ዳኞችን ሾመዋል። እነዚህ ዳኞችም በፌዴራል ደረጃ የነበረውን ጽንስ የማስወረድ መብት እንዲሻረድተዋል። በአሜሪካ የሞቱት ሰዎች ቁጥር አሁን ከአንድ መቶ አምሳ ሺ አልፏል። የሲኤንኤኑ ወልፍ ብሊትዘር ነበር። በኮሮና ወረርሽኝ ወቅት በእንደ አውሮፓን አቆጣጠር 2020 መጀመሪያ ላይ የነበረው የኮሮና ወረርሽኝ ትረምፕን እንደ መሪ የፈተነ ነበር። ሕይወት አድን ክትባት በአስቸኳይ እንዲበለጽግ አደረጉ። ግን ደግሞ የሳይንስ ሰዎች ዕቃ አንጥቶ የሚያጥበውን ፈሳሽ ቫይረሱን ለመግደር ለክትባትነት ቢያጠኑት የሚል ሐሳብ አቀረቡ። ዘጠኝ ሚሊዮን አሜሪካውያን በበሽታው በተያያዙበትና ከ230 ሺህ በላይ በሞቱበት ወቅት በተደረገው ምርጫ አሜሪካ ጆ ባይደንን ለፕሬዝዳንትነት መረጠች። ከሥልጣን ስንብት ማግስት ትራምፕ በርካታ የወንጀል ክስ ቀረበባቸው። በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የቀድሞ ፕሬዝዳንት ሆኑ። ነገር ግን ከመቼውም ጊዜ በበለጠ በሕዝብ ዘንድ ታወቁ። በዚህ ዓመት ከሁለት የግድያ ሙከራዎች ማምለጣቸው ከደጋፊዎቻቸው ጋር ይበልጥ አቀራረባቸው። የፔንስልቬንያዋ ፓም ስሚዝ ከእነዚህ አንዱ ናቸው አምላክ ለትራምፕ ያሰበው ነገር አለ። ለአንዳች አይነት አላማና ምክንያት የተረፉት ተስፋለኝ። ይህም አርባ ሰባተኛው የአሜሪካ ፕሬዝዳንት ለመሆን ነው። ዶናልድ ትራምፕ ወደ ፖለቲካው መስክ ብቅ ካሉ በኋላ የሀገሪቱ ፖለቲካ ተቀይሯል። ዲ አርት ኦፍ ዘ ካምባክ የሚለውንና ከወደቁበት ስለ መነሳት የሚተርከውን መጽሐፍ ከሌላ ጸሐፊ ጋር በጋራ ያሳተሙት ትራምፕ አሁን ደግሞ ምናልባትም ወዳለሙት ሁኔታ ተመልሶ የመምጣትን ትልቅ የአሜሪካ ታሪክ እየጻፉ ይሆናል። tina Trin da alakacin su gaba na gida washington dc